ምዕራፍ 12 የባሪያ ንግድ ማብቃት። የባሪያ ሳዳርነት ማለት ሰውን እንደ ንብረት በግል መያዝ፣ በሌላው የዓለም ክፍል እንደነበረው ሁሉ በአፍሪካም ቅድመ ታሪክ አንስቶ ነበር። አፍሪካ፣ አውሮፓ፣ ሰሜን ደቡብ አሜሪካ በ18ኛውና በ19ኛው መቶ ክፍለ ዘመን አጋጥሟቸው የነበረውን የባሪያ ሳዳርነትና የባሪያ ንግድ ችግሮች ለመረዳት ያህል ሁለት የተለያዩ የባሪያ ሳዳርነት ጽንሰ ሀሳቦችን መገንዘብ አለብን። አንደኛው የባሪያ ሳዳርነት አይነት ውሱን ባርነት ተብሎ ሊጠራ ይችላል። ይህ የባርነት አይነት በአፍሪካ አብዛኛው ክልል እስከ 20ኛው መቶ ክፍለ ዘመን ድረስ በስራ ላይ ውሎ ነበር። ብዙ ነገዶች ተራሌቦች ወንጀለኞችና የጦር እስረኞች የሚጠቁበት ወህኒ ቤቶችና የፖሊስ ኃይላት ስላልነበራቸው ይህ የባርነት አይነት አስፈላጊ ነበር። ስለዚህ በአንድ ነገድ ማህበረሰብ ውስጥ የሚኖር ግለሰብ በነገዱ ላይ አንድ ክፋት ሲፈጽም ለተወሰነ ጊዜ ባሪያ እንዲሆን በማድረግ ቀጣ ነበር። ብዙውን ጊዜ ባርነት ለዓለም ሳይሆን ለዘላለም ሳይሆን በተሰራ ወንጀል ወይም ሰውዬው ከተያዘበት ሁኔታ ጋር በመዛመድ ለተወሰነ ጊዜ የሚደረግ ነበር። መልካም ባህሪ በማሳየት ወይም በሽያጭ ነፃነትን ማግኘት ይቻል ነበር። በነገዶች መካከል የሚደረግ ጦርነት የሚማረክ ሰው ባሪያ ይሆናል። ይህ ማለት ግን እድሜውን በሙሉ ባሪያ ሆኖ ይቀራል ማለት አይደለም። በቀን ለተወሰነ ሰዓት እንደ ባሪያ መስራት ግዴታው ነው በቀረው ጊዜ ግን ነፃነቱን በግዥ የሚያገኝበትን ገንዘብ ለማጠራቀም መስራት ይችላል። ከባሪያ ንግድ ጋር በተያያዘ ሁኔታ በቀረው የዓለም ክፍል ከፍተኛ ችግር የተፈጠረው በተለይ የአረብና የአውሮፓ ሀገሮች ሰዎች ስለ ባርነት የተለየ ጽንሰ ሐሳብ በመያዛቸው ነበር። ስለ ባርነት ሲናገሩ ስለ ሙሉ ባርነት ማለት አንድ ሰው በባርነት በሚገዛበት ጊዜ የቀረ ሕይወቱን በሙሉ ባሪያ ይሆናል ማለታቸው ነበር። በዚህ ሁኔታ ባሪያ የሆነ ሰው ነፃነት የማግኘት እድሉ በጣም ትንሽ ነበር። እንዲህ አይነቱ ሙሉ ባርነት በሙስሊሙ ሰሜን አፍሪካና በግብጽ የተጀመረው ቀደም ብሎ በ11ኛው መቶ ክፍለ ዘመን አካባቢ ነበር። የአረብ ሰፋሪዎች በሰሐራ የንግድ መተላለፊያ የሜዲተራኒያንን መጨረሻ መስመሮች ወይም ቦታዎች የተቆጣጠሩት ጊዜ ነበር። እስልምና በአልሞራቪዶች ሰንደቅ ዓላማ ስር ወደ ሳቫና ዘልቆ መስፋፋቱ የባሪያን ንግድ ከፍ አደረገው። እነዚህ ባሪያ ነጋዴ አረቦች አንድን አፍሪካዊ ወደ ቱርክ ወይም መካከለኛው ምስራቅ ሲወስዱ፣ ሰውየው የሕይወት ዘመኑን በባርነት ያሳልፍ ነበር። ችግሩ ሲጠቃለል ውሱን ባርነት አፍሪካ ውስጥ በሚሆንበት ጊዜ ባሪያ የሆነው ሰው የሚኖረው በአህጉሩ ብዙ ጊዜም በተወለደበት አካባቢ ስለነበር ኑሮው በጣም የከፋ አልነበረ። ከእሱ ጋር ተመሳሳይ ባህልና አኗኗር ባላቸው ሰዎች መካከል ነበር የሚኖረው። በመጨረሻም የባርነት ዘመኑ በግዢ ወይም ከሚያሳየው መልካም ባህሪ የተነሳ ወደ ፍጻሜ እንዲደርስ ለማድረግ የሚቻልበት ሁኔታ ነበር። አንድ አረብ ወይም አውሮፓዊ አፍሪካውያን ባሮች በሚገዛበት ጊዜ ግን ከትውልድ አገራቸው በመውሰድ በሕይወት ዘመናቸው ሁሉ በባዕድ ባህል ውስጥ እንዲሰሩ ያስገድዷቸዋል። የአፍሪካ የባሪያ ንግድ የጠለቀው እንዴት ነበር? የአፍሪካ የባሪያ ንግድ የቀጠለው እንዴት ነበር? ከላይ እንደተመለከትነው አረቦች አፍሪካውያን ባሪዎችን በመግዛት ለሜዲተራንያን ሀገሮች መሸጥ የጀመሩት በ11ኛው መቶ ክፍለ ዘመን ነበር። የመጀመሪያዎቹ የፖርቱጋል አሳሾችና ነጋዴዎች ለነሱ መጀመሪያ የሆኑትን ባሪያዎች ከሙስሊም ነጋዴዎች የገዙት በሴኔጋልና በሞሪታንያ ዳርቻዎች በ15ኛው መቶ ክፍለ ዘመን አጋማሽ ሳይሆን አይቀርም። የመጀመሪያዎቹን ጥቂት ባሪያዎች የገዙትም በመርከበኛው ልዑል ሄነሪ የተላኩት ነጋዴዎች ነበሩ። ሆኖም ከ ሺህ አምስት መቶ በፊት አፍሪካውያን ባሮች በአውሮፓ እንደ ቤት አገልጋዮች በጥቂቱ እንጂ ብዙ አይፈለጉም ነበር። በአስራ ስድስተኛው መቶ ክፍለ ዘመን መጨረሻ ፖርቱጋሎችና እስፓኞች በብራዚልና በቀሩት የአዲስ ዓለም ክፍሎች ለስኳር የሚሆኑ ተክሎችን ማልማት ጀመሩ። ይህ የማልማት ስራ በርካታ ያልሰለጠነ የሰው ጉልበት የሚፈልግ ሆነ። በአፍሪካ የሚገኙ ባሪያዎች በዚህ የሰው ጉልበት ጥያቄ መልስ የሚሆኑ ስለመሰሉ ከአፍሪካ የሚወሰዱ ባሪያዎች ቁጥር ጨመረ። የ16ኛው መቶ ክፍለ ዘመን የአውሮፓ ነጋዴዎች ፍላጎት ወርቅና የዝሆን ጥርስ ሲሆን በ17ተኛውና 18 ኛው መቶ ክፍለ ዘመን ግን ወደ ባሪያ ንግድ ተቀየረ። እንግሊዞችና ፈረንሳዮች በአሜሪካ ባሉ የቅኝ ግዛቶቻቸው የጥጥና የትንባሆ ተክል ማልማት ጀመሩ። ይህ ራሱ የባሪያ ጉልበት የሚጠይቅ ሆነና በ18ተኛው መቶ ክፍለ ዘመን መጨረሻ የባሪያ ንግድ እጅግ ከፍ አለ። የባሪያን ንግድ በመጨመር ቁጥር በጨመረ ቁጥር በአብዛኛው የአፍሪካ ክፍል የነበረው ፖለቲካዊ ሁኔታ ያለ መረጋጋት እየጨመረ ሄደ። አውሮፓውያን ነጋዴዎች ባሪያ ለመግዛት ወደ አፍሪካ ገጠሮች አይሄዱም ነበር። ምክንያቱም የተለያዩ አፍሪካውያን የጎሳ መሪዎች ባሪያዎችን ድንበራቸው ድረስ ያቀርቡላቸው ስለነበር ነው። ከነዚህ የጎሳ አለቆች አንዳንዶቹ ባሪያዎችን በመሸጥ ባገኙት ገንዘብና ስልጣን ሰፋፊ ግዛቶችን መሰረቱ። ሌሎች ነገዶችን በጦር በማጥቃትና ድል በማድረግ በምርኮ ያገኟቸውን ሰዎች ወደ ባህር ዳርቻዎች ወስደው በባርነት በመሸጥ ካብታቸው አብዛኛውን ካከማቹት ነገዶች መካከል በምሳሌነት የሚቀርቡት ሶስቱ ማለት የአሻንቲ የኦዮ እና የዳሆሜ ነገዶች ናቸው። እነዚህ ነገዶች ባሪያዎችን ለማግኘት ሁልጊዜ ጦርነት ያደርጉ ስለነበር በአፍሪካ ከፍተኛ ያለመረጋጋት ተፈጠረ። ያለመረጋጋት በሚኖርበት ጊዜ ሁሉ የልማት ስራን ለመርዳትና ሚስዮናዊ ተግባርን ለማከናወን ያስቸግር ነበር። በ17ኛውና 18ኛው መቶ ክፍለ ዘመን የነበረውን ሲዮናዊ ተግባር በጣም ዝቅተኛ ካደረጉት ምክንያቶች አንዱ የባሪያ ንግድ ነበር። የባሪያ ንግድ የዓለም ንግድ ዋና ክፍል የነበረ ቢሆንም አንዳንድ ሰዎች ድርጊቱ ትክክለኛ ለመሆኑ ይሰማቸው ጀመር። በዚሁ መሰረት የባሪያ ንግድ መዋጋት የጀመሩት በእንግሊዝና በአውሮፓ የነበሩና በክርስቶስ ዳግም የተወለዱ እውነተኛ ክርስቲያኖች መሆናቸውን መመልከቱ ደስ ያሰኛል። በ18ኛው መቶ ክፍለ ዘመን መጀመሪያ ዓመታት እንግሊዝ ውስጥ ታላቅ መንፈሳዊ መነቃቃት ተጀምሮ ነበር። ይህ መንፈሳዊ መነቃቃት ወደ ሰሜን አሜሪካም ተስፋፋ። በዚህ ጊዜ ከኖሩ ታዋቂ ሰዎች መካከል የሜቶዲስት ቤተ ክርስቲያን መስራች የነበረው ጆን ወስሊ ዋናው ነው እንቅስቃሴው ለበርካታ እንግሊዛውያንና አሜሪካውያን ታላቅ ለውጥ አምጥቷል። እነዚህን የመሳሰሉ ሰዎች ራስ ወዳድነትን በመተው ስለ ሌሎች ማሰብ የጀመሩ ናቸው። እግዚአብሔር ሰዎችን ከውስጥ መለወጥ ሲጀምር፣ እነዚህ ሰዎች ደግሞ ከውጭ መለወጥ ይጀምራሉ። በዚህ ግልጥ እንደሆነ በኋላ ግልጥ እንደሆነው እዚህ መንፈሳዊ እንቅስቃሴ ውስጥ ካደረጉት ክርስቲያኖች ብዙዎቹ የባሪያን ንግድ የመቃወም ትግል ጀመሩ። ባርነትን ማስወገድ ከዋና ዋና ዓላማዎቻቸው አንዱ ያደረጉ ክርስቲያኖች ያሉበት አንድ ቡድን እንግሊዝ ውስጥ ነበር። ይህ ቡድን በፖለቲካ ሰዎች፣ በባንክ ባለሙያዎችና በነጋዴዎች የተቋቋመ ነው። በ1772 ዓ.ም የባሪያ ንግድ በእንግሊዝ ሕግ የተከለከለ እንዲሆን ለማድረግ የቻሉት የዚህ ቡድን አባላት ናቸው። እነዚህ ሰዎች በእንግሊዝ ያሉ ባሪያዎች ነፃነታቸውን እንዲቀዳጁ በማድረግ ብቻ አላበቁም። እንግሊዝ ውስጥ ስራ የማያገኙና ወደ አፍሪካ ለመመለስ የሚፈልጉ አፍሪካውያን የሚፈልጉት ይደረግላቸው ዘንድ የሚያስችል እቅድ አስፋፉ። በዚሁ መሰረት እነዚህ የእንግሊዝ ሰዎች በ1785 87 ዓመተ ምህረት ለቀድሞ ባሪያዎች የሰፈራ ቦታ በሴራሊዮን አዘጋጁላቸው። መጓጓዣና ለቤት መስሪያ የሚሆን ገንዘብ ሰጧቸው። ቀጥሎ የነበሩት 20 ዓመታት ግን ለባሪያዎቹ ቀላል ጊዜያት አልነበሩ። እነዚህ የድሮ ባሪያዎች ትክክለኛ ንግድ ለማስፋፋት አንድ ኩባንያ መሰረቱ። ይህ የተመለከቱ ብዙ የእንግሊዝ ሰዎች ይህን ባሪያ የማይጨምር ንግድ ሴራሊዮን ውስጥ ከተሳካ በጠረፍ አካባቢ ያለውን የባሪያን ንግድ ሁሉ ከፍጻሜ ያደርሰዋል የሚል እምነት አድሮባቸው ነበር። እንግሊዝ ውስጥ የነበሩት ክርስቲያኖች የባሪያ ንግድ በአገራቸው ውስጥ ብቻ በመቆሙ አልረኩም። አሜሪካ ውስጥ የነበረውን የባሪያ ንግድ ማቆም የሚቻለው ባሪያ የሚያጓጉዙ መርከቦች ከአፍሪካ ባሪያ መግዛት ሲያቆሙ ብቻ ነው መሆኑን ተገንዝበው ነበር። ስለዚህ የእንግሊዝ ምክር ቤት የሀገሪቱ መርከቦች ባሪያ ማጓጓዛቸውን እንዲያቆሙ የሚደነግግ ሕግ እንዲያወጣ ለማድረግ ጥሩ ጀመር። በዚሁ መሰረት በ1807 ዓ ም የእንግሊዝ ምክር ቤት የባሪያ ንግድን የሚቃወም አዋጅ እንዲያወጣ ለማድረግ የቻለው ዌልበርፎርስ የተባለ የእንግሊዝ የፖለቲካ ሰው ነበር። የባሪያ ንግድ እንዲቆም ያደረጉት ክርስቲያኖች እንግሊዝ ውስጥ ይህን ታላቅ ድል ካገኙ በኋላ ሌሎች የአውሮፓ ሀገሮችም የባሪያን ንግድ ለማቆም ወሰኑ። ዴኒማርኮች የባሪያን ንግድ ስርዓት እንዲቆም ያደረጉት ከእንግሊዞች ሶስት ዓመት ቀደም ብለው ነበር። አሜሪካ ውስጥ የባሪያ ንግድ ከ1808 ዓመተ ምህረት ጀምሮ ሕገወጥ ተግባር ሆነ። ደቾች ደግሞ በ1814 ዓመተ ምህረት ሕጋዊ ያልሆነ ተግባር ብለው አገዱት። እንግሊዞች ባደረጉት ተጽዕኖ አብዛኞቹ የባህር አዋሳኝ ሀገሮች ከናፖሊዮ ጦርነቶች 1815 ዓመተ ምህረት በኋላ በጉዳዩ ተስማሙ። እርግጥ ፖርቱጋልና ስፓኝ የባሪያ ንግዳቸውን በመጀመሪያ ከምድር ወገብ በስተደቡብ ባሉ የባህር ክፍሎች እንዲወሰን ብቻ ነው የተደረገው። ይህ ማለት የባርነት ስራት ባጠቃላይ አበቃ ማለት አልነበረም። በምዕራብ አፍሪካ የባህር ዳርቻ ይካሄድ የነበረውን ባሪያን በመርከብ የማመላለስ ንግድ ሙሉ ለሙሉ ለመግታት የእንግሊዝ የባህር ኃይል ሌላ 50 አመታት ይፈጅበት ነበር። ምስራቅ አፍሪካ ውስጥ የነበሩ ባሪያ ነጋዴዎች አረቦች ንግዳቸውን እንዲያቆሙ ለማድረግ ከዚያም የበለጠ ጊዜ በወሰደ ነበር። ሆኖም በ1815 ዓመተ ምህረት የባሪያ ንግድን እንዲገደብ ያደረገው ሁኔታ አፍሪካ ውስጥ ለመጀመሪያው ለጀመረው አዲስ ሚሲዮናዊ ጥረት ታላቅ መበረታቻ ነበር። ጸረ ባርነት የተሰኘው እንቅስቃሴ ውጤታማ የሆነው በግለሰብ ክርስቲያኖች ጥረት ብቻ አልነበረም። የክርስትና ሃይማኖትን መሰረት በአፍሪካ ለመጣል እንዲቻል መጀመሪያ መፈጸም የነበረበት ነገር ነበር የባሪያ ንግድ ከጠፉ በኋላ ከጠፋ በኋላ ነበር ሚስዮናውያን የክርስትናን መልእክትና ህይወት አፍሪካውያን ለማስተላለፍ ይችሉ የነበረው ጸረ ባርነት ዘመቻ በሚካሄዱባቸው አመታት አዳዲስ ሚስዮናውያን ማህበረሰቦች በመፈጠር ላይ ነበሩ። ከ1792 እስከ 1835 ዓመተ ምህረት ባለው ጊዜ ብቻ እንግሊዝ፣ ስኮትላንድ፣ ሰሜን አሜሪካ እና አውሮፓ አህጉር ውስጥ ከሀያ በላይ ሚሶናዊ ማህበረሰቦች ተፈጥረዋል። እንዲያ ያለው ሁኔታ ከዚህ በፊት አልታየም። ፕሮቴስታንት አብያተ ክርስቲያን በመጨረሻ ነቁ ማለት ነው። ጥያቄዎች፣ አንደኛ አፍሪካ ውስጥ የነበረውን የአፍሪካውያን የባርነት ሁኔታ የግለጡ ከአስራ ስድስተኛው እስከ አስራ ዘጠነኛው መቶ ክፍለ ዘመን ድረስ አውሮፓውያንና አረቦች የባሪያን ንግድ በምን ሁኔታ ነበር የሚመለከቱት? ሁለተኛ፣ ባሪያዎች ሰሜን ሰሜንና ደቡብ አሜሪካ ውስጥ ያስፈለጉት ለምን ነበር? ሶስተኛ፣ በ አስራ ስምንተኛው መቶ ክፍለ ዘመን እንግሊዝ ውስጥ የነበሩ ክርስቲያኖችን ስለ ባሪያ ንግድ ያሳሰባቸው ጉዳይ ምን ነበር? አራተኛ ሴራሊዮን ውስጥ የተከናወነው የሰፈራ ተግባር ዓላማው ምን ነበር?